ፖሊስ ከአንድ ወር በፊት በሽብር ወንጀል ጠርጥሬያቸዋለሁ ብሎ ያሰራቸው የአንድነትና የሰማያዊ ፓርቲ የአመራር አባላት ፍርድ ቤት ቀርበው ነበር። ነገር ግን ተጨማሪ የምርመራ ጊዜ ተሰጥቶባቸዋል። ወዳጅ ዘመድ እንዲጎበኛቸው ግን ፍርድ ቤቱ አዟል። መለስካቸው ዜናውን ተከታትሏል። ሐምሌ አንድ ቀን 2006 ዓ.ም ፖሊስ በሽብር ወንጀል ጠርጥሬያቸዋለሁ ብሎ የያዛቸው የአንድነት የዴሞክራሲና ለፍትህ ፓርቲ የአመራር አባላቱ አቶ ሀብታሙ አያሌው እና አቶ ዳንኤል ሽበሺ እንዲሁም የሰማያዊ ፓርቲ የአመራር አባል አቶ የሸዋስ አሰፋ ዛሬ ወደ ፌዴራሉ የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ አንደኛ ወንጀል ችሎት ቀርበዋል። ፍርድ ቤት ይቀርባሉ ተብሎ የተቀጠረው በስምንት ሰዓት ተኩል የነበረ ቢሆንም ከሦስት ሰዓት በላይ ዘግይተው ነበር እንዲቀርቡ የተደረጉት። የተከሳሾቹ ጠበቃ አቶ ተማማ አባቦልጉ ከችሎት ወጥተው እንደነገሩኝ ከሆነ ፖሊስ ተጨማሪ 28 ቀን የምርመራ ጊዜ እንዲሰጠው በጠየቀው መሰረት ይኸው ተፈቅዶለት ፍርድ ቤቱ ለነሐሴ 27 ቀን በሦስት ሰዓት ተኩል ጠዋት ተለዋጅ ቀጠሮ ቀጥሯል። ፍርድ ቤቱ በሀገሪቱ ሕግ መሰረት በሕግ ጥላ ስር ያሉት እነዚህ ተጠርጣሪዎች በወላጅ ዘመዶቻቸው እንዲጎበኙ ትዕዛዝ ሰጥቷል። አቶ ተማማ በቦልጉ እንደገለጹልኝ ከሆነ ከአንድ ሳምንት ወዲህ ወይንም እስረኞቹ ከተያዙ ከሀያ ቀናት በኋላ የቅርብ ዘመዶቻቸው ለተወሰኑ ደቂቃዎች እንዲጎበኟቸው ተደርጓል። ጠበቆቹም በሳምንት ሁለት ቀን እንዲያነጋግሯቸው ተፈቅደዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ